ቀደም ሲል እንዳልነው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለጥያቄው መልስ ፕሮግራማችን ላይ ባለፈው ቅዳሜ ቀርበው ነበረ። አድማጮች በተለያዩ ጉዳዮች ያቀረቧቸውን ጥያቄዎች ሲያብራሩ አምሽተዋል። ያ ክፍል አንድ ነበረ። ክፍል ሁለት ዛሬ ጀምርና ከአዘጋጇ ትዝታ በላቸው ጋራ ሰፋ ያለውን ጊዜ ይወስዳሉ። ለአድማጮች መልካም ምሽት እንመኛለን። በትዝታ ጥያቄ ነው የምንጀምረው በቅርቡ በዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? ባለፈው ባይዘወይ ትዝታ ስታነጋግሪ አቅርቤ ነበር። አዎ መጽሐፍ እየጻፈ እንደሆነ ላፕታፕ እንዳለው፣ ልማቶችንም እንደሚጎበኝ እንዲህ ገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው። እሱ ነው እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይዶን ነው ትዝታ። ኢትዮጵያዊነት ክብር ነው ለእኔ ክብር ነው ያጎናጸፈኝ። እንደዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው፣ ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸውን ክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን እሳቸው የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው። አሁን ግን እሱ ከአምባሳደሩ ጋራ ባደረገው ግንኙነት ይህ ሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና አመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብኣዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ በዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው እናም መቼ ፍርድ ቤት እንደምቀርብ እና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው እኔ የማውቀው ነገር ምንድን ነው መጽሐፍ እየጻፉ ነው ጨርሰዋል መጽሐፍ መጽፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል ይህም ሀቅ ነው ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የዕድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው። ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለት ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ እንዳርጋቸው ጽጌ ከዚህ በፊት በጠፋው ጥፋት ተጠርጥቻ አለው ስለዚህ ቅታ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድን ነው በሕጉም ቢሆን በሰብአዊ መብት መውሰድ ይቻላል። የተጸጸቱት ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጸጸቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር እፈልጋለሁ ካሉ ከሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር እፈልጋለሁ አላሉ። ነገር ግን ስለ አንዳርጋቸው ጽጌ እንናገር ካል አንደኛ ነገር የእሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ፣ አስመራ ይገባሉ። ከአስመራ ደግሞ ወደ ተለያዩ ታጣቂ ሀይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልደረሰባቸውም፣ ምክንያቱም ያገለጥላሉ። ይሄንን እንግዲህ ከእሳቸው ማረጋገጥ አይቻልም። ኢትዮጵያ ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የእኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያቀው የሚገባ ጉዳይ መሆን ካለበት ምንድን ነው ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለሕዝቡም ብታሳውቁ እኔ ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን ያስቸግራቸዋል ወይ ነው አንቺንም ነው መጠይቅ የምፈልግሰችንን ለመረበሽ ለምን አጋጣሚ የሆነው የሞላ አስገዶም ሰራዊት ጥሎት አንዳርጋቸውን ቢሆን ትኩረት የሰጠው የሞላ አስገዶም ሰራዊት ላይ ኢትዮጵያን አታክ ያደርግና ያሸንፍልኛል፣ አዲስ አበባ ገባለ ስልጣን ይዛለው ነው። ዶክተር ቴድሮስ ጥያቄ ላክል። እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜይል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዲያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ ከአውሮፕላን ጣቢያ ሳይቀር ያስመልሳሉ ሴቶችን እርቃናቸውን በእስር ቤት ያሰቃያሉ ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም ታዲያ ህዝቡ ለነጻነቱ ለፍትህ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ አቶ አማረ ይባላሉ በኢሜል ነው የላኩልንና አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮች የማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል ኢትዮጵያ ውስጥ ብሶት አለ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች ብሶት አለ መብት የለም ነው የሚሉት ዶክተር ቴዎድሮስ አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ሕዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍተት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው አገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋ የሚሆን አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትር እና ከሌሎችም ጋር የተነጋገር ነው ነው እየነገርኩሽ ያለሁት ስለዚህ የኢሳያስ ለሀያ አራት አመት ባይዘ ወይም ጸሎት ብቻ ማለት ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም ኢትዮጵያ መፍረስ አለባት ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው ለምንድን ነው ብርሃኑ ነጋ ይህን የሚቀበለው? ግን ዶክተር ቴዎድሮስ እርስዎም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው፣ እነሱም ደግሞ ህዝብ ጋር ግንኙነት ማድረግ እየተሳናቸው፣ በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም ዓመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው። ኢትዮጵያ ውስጥ ለውጥ ለማምጣት እፈልጋለሁ ብለው ከተነሱ በኋላ ከምርጫ ዘጠና ሰባት በኋላ ነው ግንቦት ሰባት ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባው እና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ፣ ብዙዎቹ ድርጅቶች አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ። እንደሚነገረው ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማ እንገባም አሉ። የሚሻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ከኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት ሁለት አመት እና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን እምቢ አሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው ኢህአዴግ ያልሆነ አስተዳደር ስለዚህ የማን ጥፋት ነው? ቀደም ብዬ እንግዲህ አንስቼ ነበረ። አገር ውስጥ እስከ ዛሬ ድረስም በሰላም የሚንቀሳቀሱ ተቃዋሚዎች መድረክን መጥቀስ ይቻላል፣ ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም። በምርጫ በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይህንን የአድማጭ ጥያቄ ላክልሎትና አብረው ይመልሱልኛል። የግንቦት ሰባትን ትተን ማለት ነው። አቤዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምፅ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ህሊና ያለው ሰው ሊከተሉ የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። ይህኒ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ትክክል አይደለም ብዬ ነው ምገምተው። ለምን አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ሰብስቦ ሳያነጋግር ይህንንም እንዳያደርግ አድርጋችሁ አፈናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናቸው የቀደማችሁት፣ እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ የነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ። እሺ ዶክተር ቴድሮስ፣ እሺ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ካለበት ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። ሀምሳ አመት በሰው ህይወት ብዙ ነው። አሁን እኔ ሀምሳ ሞልቶኛል፣ ሀምሳ አመት ብዙ ነው። በአገሮች ህይወት ግን ሀምሳ አመት ትንሽ ነው። አሁን አሜሪካን እንወሰድ፣ ሀምሳ አመት ለአሜሪካ ብዙ አይደለም። ለምንድን ነው ይሄን እያልኩ ያለሁት? የዛሬ ሀምሳ አመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር። አስራ ዘጠኝ ስልሳ አምስት አጋጣሚ፣ ይህንን የማስታውሰው ለምንድነው? ትዝታ፣ እኔም የተወለድኩበት ዓመተ ምህረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው፣ መንግስታችን ስህተት የለብኝም ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው፣ አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያው ነው። ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት፣ ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲ እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው። ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይኸው ወደ ሀያ አምስት አመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ እኔ አብርሃም ይባላለው ከአትላንታ ጆርጂያ ነው ምደውለው በዶክተር ቴዎድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው መጀመሪያ ቪኦኤ በጣም አመሰግናለሁ በጣም የእናንተ የዘውትር አድናቂያችሁ ነኝ አንድ ጥያቄ ያለኝ በአለም ታሪክ ዕድሜ ልኩን የገዛ ስርዓት ያውቃሉ ወይ ኢዴ መልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ። አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል። እስር ቤቶች በስቃይ የተሟላ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንኪ ዩ። ሄሎ፣ እንደምናላችሁ ቴድሮስ አዳንሆም። በቅድሚያ ጥያቄያችንን ለመመለስ ፍቃደኛ በመሆኑ አመሰግናለሁ። እኔ በውስጤ ለረጅም ጊዜ ሲመላለስ የነበረና አሁንም የሚመላለስ አንድ ነገር አለ። እሱም በኢትዮጵያ በሀገራችን ብዙዎች በአመለካከት ልዩነት ከኢህአዴግ የተለየ አመለካከት ስላላቸው ብቻ ለአስራ አምስት አመት ለሀያ አመት ይታሰራሉ። አሁንም ታስረው ያሉ አሉ። አያሌ ኦሮሞዎች በእስር ቤት የሚገኙት ምንም አድርገው ሳይሆን በአመለካከት ልዩነት ነው። ይህም ምናልባት የተለየ አመለካከት ይኖራቸው ይሆናል። አመለካከትን በአመለካከት መመለስ ሲቻል የኦነግ አባል ነበራችሁ ናችሁ እየተባሉ ለሀያ አመትና ለአስራ አምስት አመት በላይ እስር ቤት ያሉ ኦሮሞዎች አሉ። እና ይሄን እንዲመልሱልኝ ነው። ሌሎችም የኢትዮጵያ ሕዝቦች በአመለካከታቸው የታሰሩ ስላሉ ይህ ለምን ይሆናል? ይሄ በተደጋጋሚ በአእምሮዬ ውስጥ የሚመላለስ እና እኔንም አገሬን እንዳላይ፣ አገሬንም እንዳልወዳት፣ አገሬንም ገብቼ እንዳልሰራ ከሚያደርጉኝ አንዱ በመሆኑ እባኮ ለዚህ መልስ ይመልሱልኝ። አመሰግናለሁ። ሄሎ ቪዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳዋን ኢትዮጵያ ውስጥ ድብቅ እስር ቤቶች የማሰቀያ እና የጨለማ ቦታዎች እንዳሉ ይነገራል። በተግባርም የቀመሱና ከዚያ የስቃይ ቦታ ወጥተው በአንድ ቦታቸው የተናገሩና የጻፉ አሉ። እዚህ ላይ የካፒቴን ተሾመ ሰንኮሉን እውነተኛ ታሪክ አቶ መነሳትን ማስታወስ ይቻላል። ዶክተር፣ ስለዚህ የድብቅ ማሰቀያ ቦታዎች ምን የሚሉን ነገር አለ? እስቲ አስተያየቶትን ይዙኝ። አመሰግናለሁ። ዶክተር ቴዎድሮስ እንግዲህ እነኚህ የመብት ጥሰትን የተመለከቱ ሶስት ጥያቄዎች ናቸው። እስቲ መልሱልን። እሺ፣ በመጨረሻው ልጀምርና፣ አንደኛ ድብቅ እስር ቤት የሚባል ድብቅ እስር ቤት የለንም። ማንም ሰው ይከሰሳል፣ ህጉ በሚፈቅደው መሰረት ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ የተከሰሰበትን ምክንያት ያውቃል፣ ይከራከራል። ይሄ ፕሮሰስ እንዳለ ብናቅጥሩ ይመስለኛል። እንዲያውም አድማጫችን ያሉት ይፈራሉ ለመምጣት ምክንያቱም እንደዚህ ነገሮች ይችላሉ፣ ያሉት ስጋት አይግባው። አገሮ ደግሞ መምጣት መብቶ ነው። የሚያስከስሶት ነገር ከሌለ፣ ወንጀለኛ ካልሆኑ ማለት ነው መምጣት ይችላሉ። የፖለቲካ ልዩነት ችግሩ አይደለም። ሌላ ከሱ ቀጥሎ ደግሞ የታሰሩ ኦሮሞዎች አሉ አገሬንዳ ላይ ይሄም ሌላ ስህተት ነው። ኦሮሞም ትግራይም አማራም ራሱ በራሱ እያስተዳደረ ነው። ኦሮሞ ስለሆነ ኃጢአት የለውም። አሁን ኢትዮጵያችን ለየት የምትለውም በዛ ነው። እኔ አንድ ነገር ልንገራችሁ፣ የኦሮሞ ስሙን ራሱ መያዝ እንደ ኃጢአት የሚያስቡ ሰዎች ስለነበሩ የኦሮሞ ስማቸውን የሚቀይሩ ጓደኞች ነበሩ። የዛሬ ወደ ሰላሳ ዓመት ሊሆን ነው። ገላና ነው ስሙ። አስመራ ዩኒቨርሲቲ አብረን ተማሪ ነበር እና ስሙም ብሎ እንዳስተካከለው ታውቃላችሁ። ገላነህ ገላነህ ግን ገላና ነው። እንደዛ አይነት ነገር የለም። በአዲስቷ ኢትዮጵያ የብሔረሰቦች እኩልነት፣ የብሔሮች እኩልነት፣ እኩል ነን ሁላችንም። ኮርተን አንገታችንን ቀን አድርገን መኖር እንጂ ኦሮሞነት፣ ኢትዮጵያዊነት፣ አማራነት ኢትዮጵያዊነት ነው፣ ትግራዋዊነት ኢትዮጵያዊነት ነው። እነዚህ የሚያምሩ ቀለሞች ናቸው፣ ኢትዮጵያዊነት ሊደበቁ ሊንኳሰሱ አይገባም። ስለዚህ አሁን አድማጃችን ያሉት የታሰሩ ኦሮሞዎች ያሉ የሚለው ኦሮሞ ስለሆነ የሚያስር ሰው የለም። አሁን ኦሮሞ ስለሆነ የሚያስር ስርዓት የለም። አማራ ስለሆነ የሚያስር ስርዓት የለም። ለምንድን ነው ግን የሚታሰሩት? የፖለቲካ እስረኞች እንዳሉ ይታወቃል። ሀገር ውስጥ የፖለቲካ እስረኛ የሚባለው ባይዘው ወይ የፖለቲከኛ እስረኛ አይደለም። ፖለቲከኛ ሆኖ ሕግ አላከብር ካለ አስቸጋሪ ነው። ሕግ መጣስ የለበትም ነው ከሕግ በላይ መሆን የሚፈልግ ፖለቲከኛ ካለ ግን እስር ቤት ይገባል። ሽብርተኛ ድርጅቶች ተብሎ የእኛ ፓርላማ ግንቦት ሰባት የኦጋዴን ነጻነት ግንባር የሚባለው ኤንኤልኤፍ እና ሌሎችም አሸባሪ ድርጅቶች ናቸው ብሎ ሰይሟቸዋል ፖለቲከኞች በፓርላማው በህግ የጸደቀ እነዚህ አሸባሪ ድርጅቶች ናቸው ካለ ግንኙነት መፍጠር የለባቸውም ፓርላማው ያለው ነገር ለእኛ ምናችንም አይደለም ብለው ፓርላማው የወሰነውን ህግ መጣ እስከጀመሩ ግን ህጋዊ አይደሉም፣ ይከሰሳሉ። ስለዚህ ፖለቲከኛ ስለሆኑ ስራ አይሆን የተከሰሱት ህግ ስለጣሱ ነው። ፓርላማውን ማክበር አለባቸው። ይኸውልሽ ትዝታ አሜሪካም ቢሆን ብዙ አሜሪካውያን የአሜሪካን ህግ ሁሉም ይወዱታል ማለት አይደለም። ባይወዱትም ግን ህግ ስለሆነ ያከብሩታል። ስለዚህ የእኛም ተቃዋሚዎች ፖለቲከኞች ማድረግ ያለባቸው ነገር ምንድን ነው? እኔ ባልወደውም ህጉን አከብረዋለሁ ማለት አለባቸው እንጂ እኔ ህጉን ስላልወደድኩት፣ ስላልፈለግኩት እጥሰዋለሁ የሚል ነገር መኖር የለበትም። ችግሩም እየተፈጠረ ያለው ከዛ አንጻር ነው። ዶክተር ቴዎድሮስ፣ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ መቶ በመቶ የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁልጊዜ ይከሰሳል በተቃዋሚዎችም፣ በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት የኦጋዴን ነጻ አውጭ ድርጅት የኦሮሞ ነጻነት ግንባራ ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ መቶ በመቶ በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ። የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም ግን ዲሞክራት እና ሪፐብሊካን ልዩነታቸውን ብናይ ብዙ አይደለም ስለ አቦርሽን ምናምን ልዩነቱ ብዙ አይደለም እሱ ነው ልዩነታቸው ከዛ ይቆዩና ታክስ መጨመር ታክስ መቀነስ ይላሉ ሪፐብሊካን ታክስ ታክስን ቀንስ ማን ላይ ሀብታሙ ላይ ዲሞክራት ደግሞ መጨመር ይፈልጋል ሌሎችን ብታያቸው ነው ምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናዳያለ ያሉት በሪፐብሊካን እና በዲሞክራቶች መሀል የሚገርም ነው። የኢህአዴግ እና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም ልዩነት ያ ነው ችግር የሚፈጥረው ክብራትና ክብራን የምትከታተሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለአድማጭ ጥያቄ ምላሽ የሰጡበትን የጥያቄ ወመልስ ፕሮግራም ነው። ዝግጅቱ ይቀጥላል። አብራችሁን ቆዩ። ዶክተር ቴዎድሮስ እንግዲህ፣ ይህን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ መቶ በመቶ የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት በፊትም ቢሆን ኢህአደግ ሁል ጊዜ ይከሰሳል በተቃዋሚዎችም በሰብአዊ መብት ድርጅትም በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ። እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ መቶ በመቶ በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ። የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራትና ልዩነታቸውን ብናይ ብዙ አይደለም ስለ አቦርሽን ምናምን ልዩነቱ ብዙ አይደለም እሱ ነው ልዩነታቸው ከዛ ይቆዩና ታክስ መጨመር ታክስ መቀነስ ይላሉ ሪፐብሊካን ታክስ ታክስን ቀንስ ማን ላይ ሀብታሙ ላይ ዲሞክራት ደግሞ መጨመር ይፈልጋል ሌሎችን ብታዩቸው ነው የምልሽ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናደያሉ ያሉት በሪፐብሊካንና በዲሞክራቶች መሀል የሚገርም ነው። የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም። ልዩነት ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለ፣ ነገር ግን በስርአቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል። የሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን ውስጥ የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንታሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው፣ ስዊድንም እንደዛ ነው፣ ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ ሁለት ተርም አገልግያለሁ። ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን። አይደለም እኔ ወደ ጤና ጥበቃ መመለስ አልፈልግም። ግን ጤና ጥበቃ ውጭ ጉዳይም ያገለገልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ ሁለት ሺ ሶስት ስለሆነ ሁለተኛ ተርም የመቼ ነው ማለት ነው። አሁን ነው የሚጀምረው ሁለተኛ፣ ምክንያቱም ከሁለት ሺ ሶስት እስከ ሰባት ስምንት አገልግያለሁ። ከአሁን ቀጥሎ ያለውን አምስት የእኔ ፍላጎት የነበረው መቼ እንደሆነ ታገለች ትዝታ አሁን ኑ ብወጣ ምክንያቱም ሁለት ተርም አገልግያለሁ ግን ፓርቲያችን የወሰነው ሁለት ሺ ሶስት ላይ ነው። ከዛ በኋላ እንወጣለን ነው ያሰብ ነው። አስር ዓመት ሳይሆን በአምስት ዓመት ማለት ነው። አንድ ነገር ልናገር፣ ጠቅላይ ሚኒስትር መለስ መልቀቅ የነበረበት በዛው በወጣው መሰረት ሁለት ሺ አምስት በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው። የዛሬ አምስት ዓመት መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር እሱን አስፈጽመህ ሁለት ሺ አስራ አምስት በፈረንጅ ወይም ደግሞ በእኛ አቆጣጠር ሁለት ሺ ስምንት ትወጣለህ ነው መለስ ግን ያለው ያኔ ምንድን ነው እኔ ደክሞኛል፣ ጉልበትም የለኝ፣ እባካችሁ ልቀቁኝ ነው። የስራ አስፈጻሚ ውስጥ አይ ዶንት ኖ ከዚህ በፊት ኖ ኖ የመተካካት ስራውን ራስ ምራውና በሁለት ሺህ ሰባት ውጣ በእኛ አቆጣጠር ወይ በፈረንጅ በሁለት ሺህ አስራ አምስት ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንዲያውም መቆየት አለብህ ከሚሉት ድምፅ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ስላለ ይውጣ ብለው እንዲወጣ ድምፅ የሰጡ ነበሩ። ማጆሪቲው ግን ምንድነው የነበረው ይቆይ የሚል ነው። እስከ ሁለት ሺ አስራ አምስት መለስ እንዲቆይ ያስገደድነው ነው፣ በድምፃችን ነው። ግን አጋጣሚ የሆነው ሁለት ሺ አስራ ሁለት ተሰዋ። ምን እንዲያውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው ይችል እንችል ይሆናል። ከመንግስት ስራ ሲወጣ ጤና አግኝቶ ህይወትም ይጨምር ነበር። ስለዚህ አይሞትም ነበር ሁለት ሺህ አስራ ሁለት ውስጥ አይሞትም ነበርና ህይወቱ ሊቀጥል ይችል ነበር። አስገድደን ነው ያቆየነው። በድምፅ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምፅ ነው የተወሰነው የተወሰነው ማጆሪቲው ይቆይ ብሎ ወሰነ። እኔን ጨምሮ አይ ደክሞኛል ስላለ ቢወጣ ይሻላል የሚሉ ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምን ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ ወር እንደ ቤተሰብ የጎዳኝን የጠቀመ ነገር የለም። ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ እጅግ አርጌ ነው አመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን ዘጠኝ ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል፣ ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም እንዲሁም የአገሪቱን ፕሬዝደንት ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብተዋል። ያንን በፕሮግራም በምናውልበት ጊዜ ህዝቡ፣ በርካታ ህዝብ የሰጠው አስተያየት ምንድን ነው? እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከእስር አይፈቱም የሚል ነውና ጥያቄ አለ። ከአድማጭ እስክንድር ነጋ፣ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚል አለና፣ ስለ ጻፉ ስለተናገሩ እስከ 18 ዓመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው እና ሚዲያ ያግዛል ለሀገራችን የዲሞክራሲ እድገት ይሄን መንግስት በደምብ ነው የሚያምንበት ነገር ግን ችግሩ ምንድን ነው ጋዜጠኛ መሆን ማለት እንደፈለገው ኮዶፎን የምትሉታል እሱን ጥሶ በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጠር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛ አይፈቀድለትም። ሌላ ሲቪል ሰርቫንትን ሌላ ቢሆን አይፈቀድለትም። አድማጮች ክፍል ሶስት ነገ ይቀጥልና ዶክተር ቴዎድሮስ ለአድማጮች መልስ መስጠታቸው